ዘፈን በጣም ለናፈቀች ልጅ ላክላት አስቀረኝ ምሽት ጥልመት እንሄዳለሁ ላይ አጋለችበት አይገታኝ ያራዊቱ ጀግና አድርጎኛል ፍቅሯ በብርቱ ጠንቶ መናፈቅ አልጠብቅ ድንበር እስክት ፈነጥቅም በነጎድጓድ ቢያወርደው ሰማይ ዶፍን ማየት አይሳነው ዓይኔ ምድሩ